ታላቅ አገር ሳይፈጠር ታላቅ ህዝብ ስለማይኖር ኢትዮጵያን መገንባት ቀዳሚ ተግባር መሆን ይገባዋል ሲሉ በደቡብ ኢትዮጵያ ከምባታ ጠምባሮና ሀላባ ዞኖች ተገኝተው ከህዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ተዋክተን፣ ተከፋፍለን አይተናል ያተረፍነው ድህነት ዋላ ቀርነት ስለሆነ አሁን ከዚ ያወተን ነገሮችን ሁሉ በእርጋታ ማየት የሚገባን ጊዜ ላይ እንገኛለን ማለታቸውን ጠቅሶ ዮናታን ዘብዴዎስ ነው ይህን ተከታዩን ዘገባ ያደረሰን። ትናንት በደቡብ ክልል ከከምባታ ጠምባሮ ዞን ዱራሜ ከተማና ከአላባ ዞን ቆልቶ ከተማ ህዝብ ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ለሰላም ቅድሚያ በመስጠትና አንድነታችንን በማጠናከር ኢትዮጵያን ወደ ከፍታ መመለስ አለብን ብለዋል። ታላቅ ሀገር መመስረት ጥቅሙ ለሁላችን እንደሆነ መገንዘብ ይቻላል። ታላቅ ሀገር ሳትኖር ታላቅ ህዝብ አይኖርምና ግለሰብ ማህበረሰብን አያፍርስ እንደተባለ ሁሉ ማህበረሰብም ሀገርን ማፍረስ የለበትም። ለግለሰብ ማህበረሰብ፣ ለማህበረሰቦች ደግሞ ሀገር ታስፈልጋለች። ከምባታዎች ማህበረሰብ ሲሞት ግለሰብ ይሞታል እንዳሉት ብልጽግና ደግሞ ሀገር ስትሞት ማህበረሰቦች ይሞታሉ። ሀገር ስትሞት ብሔሮች ይረሳሉ። እንዳንሞት፣ እንዳንጠፋ ኢትዮጵያን መጠበቅና መበልጸግ ከሁላችን የሚጠበቅ ቀዳሚ ተግባር ሊሆን ይገባል። ጠቅላይ ሚኒስትሩ ተዋግተን ተከፋፍለን አይተናል ያተረፍ ነው ድህነትና ኋላ ቀርነትን ብቻ ስለሆነ አሁን ከዚያ ወጥተን ነገሮችን ሁሉ በእርጋታ ማየት የሚገባን ጊዜ ላይ እንገኛለን ብሏል። ሀገር ለሺ ዘመናት በፍትህ በዴሞክራሲና በስልጣኔ ለመጓዝ እንድትችል ለጥቂት ጊዜ ታክሰን ራሳችንን አሸንፈን ታላቋን ኢትዮጵያ ከሚገባት የብልጽግና ማማ ላይ ለማስቀመጥ ያልተሞከረውን በመሞከር ከጠመንጃ ወደ ብዕር ከበረሃ ወደ ከተማ ከመገዳደል ወደ መመካከር ከመናናቅ ወደ መደናነቅ ከአደባባይ ወደ አዳራሽ ለመቀየር ስንታገል ፈጣሪም እየረዳን ይገኛል። ኢትዮጵያን ከድህነትና አሁን ከገባችበት ችግር ለማውጣት ሰላማዊ መንገድ መከተል እንደሚገባም ጠቅላይ ሚኒስትሩ አሳስበዋል። በዚህ አካባቢ ያሉ ህዝቦች ሰላም ሳይሆኑ አንተ ብቻህን ሰላም አትሆንም በአካባቢ ያሉ ህዝቦች ተገፊ አንተ ገፊ የሆነ መኖር አትችልም። በአካባቢ ያሉ ወገኖች ተሸናፊ አንተ ብቻህን አሸናፊ የሆነ ልትቀጥር አትችልም። የምናሸንፈው በጋራ የምንገፋው ደህንነትን በጋራ የምንጎናጸፈውን ብልጽግና በጋራ ብቻ ይሆናል። መደመር አዲሱ መንገዳችን ሲሆን መዳረሻችን ደግሞ ብልጽግና ነው ያሉት ጠቅላይ ሚኒስትሩ አባቶች ዋጋ ከፍለው ያቆዩትን ሀገር ማሻገር ያስፈልጋል ብለው ለዚህም መተባበር ይገባል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ የካምባታ ጠንባሮ ህዝብ በሀገሪቱ ታሪክ ውስጥ የነበረውን ሚና ማንስተው አወድሰዋል። በኢትዮጵያ ታሪክ ውስጥ መልካም ነገር ከሚነገርላቸው ህዝቦች በበጎ ከሚነሱ ህዝቦች ከጠንባሮ ከዶኪ ምንዳቡ ጋር ተደምሮ ለምለም አገር መፍጠር የቻለ ድንቅ ህዝብ ነው። ሙስሌ ከንሿ ያውኔ አበታ ሀሳውኔ አኒታ ይላል። በተለይ በተለይ ሀሳውኔ አኒታ ቃላችን እውነት ነው የሚለው አባባል ለብልጽግና በጣም ወሳኝ ነው። ምክንያቱም ብልጽግና በእውነትና በእውቀት የሚያምን ስለሆነ በሀላባ ቁሊቶም የተገኙት ጠቅላይ ሚኒስትሩ የአላባ ህዝብ የሚታወቅበትን ሰላም በማጎልበት ሀገራዊ ኃላፊነቱን እንዲወጣ ጠይቋል። የአላባ ህዝብ እናንተው እንደምትሉት የሰላም መንገድ ረጅም ናት። ሰላማዊ መንገድ ሶስት ነገሮችን ይጠይቃል፦ በሰለጠነ መንገድ መወያየት፣ ልዩነትን ማክበር፣ ከትናንትና ተምሮ ለነገ ጥበብ መስራት ይህ ደግሞ የመደመርና የሀላባ ጥንታዊ የማንነት መገለጫ ነው። መሰረተ ልማት፣ መልካም አስተዳደር፣ ፍትሐዊ የሀብት ክፍልና እኩል መልማት በተመለከተም ከየካምባታ ጣምባሮና ከሀላባ ዞን ህዝብ ለቀረብላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ ሰጥተዋል። ችግሩ ግን መሰላችሁ አሁን እያንዳንዱን አንስቶ መናገር ያስቸግራል እንጂ ያልተገቡ ያልተገቡ ኢንቨስትመንቶች ኢትዮጵያ ውስጥ አሉ። በማንኛውም ክራይቴሪያ ውሃ የማይቋጥሩ ድምጻቸው የሚሰማ ሰዎች ስላሉ ብቻ የሚሰሩ ልማቶች ሀገሪቱን አደጋ ውስጥ አስገብቷል። አቅም በፈቀደ መጠን የዚህን ህዝብ ችግር ለመፍታት ሳንደክም ሳንታክት በታማኝነት እንደምንሰራ ብቻ ከነገርኳችሁ የቀረውን ውጤት ሲደርስ እናያለን። ከከምባታ ጠንባሮ ዞን ነዋሪዎች በክልል መደራጀት መብት በተመለከተ ለቀረበላቸው ጥያቄም ጠቅላይ ሚኒስትሩ ጥያቄውን በጥናት ለመመለስ እየተሰራበት መሆኑን ተናግሯል። ከምባታዎች መናገር ያለባችሁ በቁልቁለት መንገድ አሯርጠ የምንመልሰው መልስ በዳገት ይመጣብናል። እንዳላችሁት ይህ በየሜዳው ክልል ክልል የሚባል መልስ በኋላ ዳገት ሆኖ እንዳይበትነን ጥንቃቄ ያስፈልጋል። ክልልም፣ ሀገርም፣ ዞንም ወረዳም መሆን ትችላላችሁ፣ ችግር የለውም። እሱ ግን ሰው ሁኑ። ሰው ከሆናችሁ አሜሪካ ላይም ደቡብ አፍሪካ ላይም አዲስ አበባ ላይም በጣም በርካታ ድንቅ ድንቅ ምሁራን ስላላችሁ ትታያላችሁ ሰው መሆን ካልቻልክ ክልልን ብትሆን ብሩክ ምናልባት የጥናት ውጤቱ ከንባታ ክልል ይሁን ብሎ ካመጣ ያኔ በነሳ አሸነፋለሁ። እስከዚያ ድረስ ግን ጥናቱ እስኪመጣ ድረስ እንወያይ፣ ይጠና፣ እንመካከር። ጠቅላይ ሚኒስትር አብይ አህመድ በዞናቸው ጉብኝት ማድረጋቸውን በተመለከተም ለሀገሪቱ የቴሌቪዥን ጣቢያዎች አስተያየታቸውን የሰጡ የሁለቱ ዞን ነዋሪዎች ዞናቸው በጠቅላይ ሚኒስትር ሲጎበኝ የመጀመሪያ መሆኑን በመግለጽ በጉብኝቱ መደሰታቸውን አመልክተው የሀገሪቱን ብልጽግና ለማረጋገጥ ከጠቅላይ ሚኒስትሩ ጎን እንቆማለን ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ وسم awesome.